አዲስ አበባ የሀገሪቱ ዋና ከተማ፣ የአፍሪካ መዲና፣ የነዋሪዎቿ መኖሪያ እየተባለች ትሞካሻለች። ጽዱና ለነዋሪዎቿ ምቹ እንድትሆንም እንተጋለን ሲባል ይደመጣል። በተግባር መሬት ላይ ያለው ነገር ግን ለየቅል ነው። አዲስ አበባ ለሚለው ስሟ ማድመቂያ ሆን ተብሎ የተደረገ እስኪመስል ድረስ ቆሻሻዎች በከረጢት ሞልተው በዋና ዋና አስፋልት መንገዶች ተከምረው ማየት የተለመደ እየሆነ ነው። በዚህ ጉዳይ ላይ ቆሻሻ ቤት ለቤት ለመሰብሰብ በማህበር ከተደራጁ ወጣቶች የተወሰኑትን አነጋግረናል። በ24 ሰዓት ውስጥ ያለው ቆሻሻ ተጠራቀሙ በየቦታው የሚከማቸውን እንዲነሳ ነው ህገ ደንብ ላይ ያለው ማለት ነው። ግን አሁን በተለይ በዚህ ወር ውስጥ ብዙም እየተነሳልን አይደለም እሱ ችግሩ ከምን እንደሆነ ብዙ አይታወቅም። ኮምፓይነር የለም፣ ከበላይ ነው፣ ከክፍለ ከተማ ነው ምናምን የሚባል ነገር አለ። እሱ እኛ የምናቀው ነገር የለም። እንዲያም አሁን በዚህ ሳምንት ጭራሽ ስምስራም አቁሟል። ቤት ለቤትም እየተሰራ አይደለም። ያው እንግዲህ እንደምታየው አንድ ወር ምናምን ያልፈዋል። እዚህ ጋር ያለው ራሱ እዚህ ፖሉ ጋር ያለው አንድ ወር ምናምን ያልፈዋል። ምንም አልተነሳም እያሉ እኛ ከዛ በየቤቱ እየረቅምን እናመጣለን። እዚህ ከዚህ የሚያነሳልን ሰው የለም። ምንም እየተሰራ አይደለም። ሰግማምቶ ሰው እየጮኸ ነው ያለው አሁን አንሱልን፣ ምንድን ነው እያለን ለማህበራቱ እየጠራ ነው ያለው በተለያዩ አካባቢዎች ያገኘ ናቸው። ነዋሪዎችም በበኩላቸው ተከታይን ብለውናል። ፊታችን ያለው የምታየው የተከመረ ቆሻሻ ከክረምት ጀምረን ለወረዳው ተናግረናል፣ እንዲያለቁልን፣ እንዲያነሱልን ግን ሊያነሱልን አልቻሉም። እንደምታየው ሱቆች ስለሆኑ በሱቆች ብዙ ደንበኞች አሉን። እዛ አካባቢ የባጃጅ ማ ባጃጆች አሉ፣ ደንበኞች አላቸው። እዛ የሚሳፈሩ ሰዎች እና ለነዚህ ለሁለቱም ቦታዎች በጣም ሽታው አስቸጋሪ ነው። ብዙ ጊዜ ተናግረምን ሊያነሱልን አልቻለም። ምንም ነገር ያው በላይ በላይ ቆሻሻ እዚህ ይደፋል። እኛም እያመጣን እዚህ ድረስ እናስቀምጣለን። ግን ምንም ነገር በቃ እህቶቻችን ወንድሞቻችንም ጉንፋን የተያዙ አልፎ ተርፎ ለእኛም እያለፈ ነው። ቆሻሻዎቹ በትምህርት ቤቶች አጠገብ ጭምር የተከመሩ እንደመሆናቸው በሕፃናትና በነዋሪዎች ጤና እክል እየፈጠሩ በመሆኑ የሚመለከተው አካል በአስቸኳይ እንዲያነሳቸውና ዘላቂ የደረቅ ቆሻሻ አወጋገድ ዘዴ እንዲከተል ነዋሪዎቹ በአጽንኦት ጠይቋል። ለዶቸ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።